ጋዜጣዊ መግለጫው በሚካሄድበት የማኅበረ ቅዱሳን ዋና ጽሕፈት ቤት ዙሪያ በርካታ ፖሊሶች ተኮልኩለው የነበረ ቢሆንም መግለጫው ሲጀመር ግን ከቦታው ተንቀሳቅሷል። በዚህ ድባብ በተካሄደ ጋዜጣዊ መግለጫ ሰልፉን እያስተባበሩ ያሉት የማኅበረ ቅዱሳንን ጨምሮ አስር በቤተ ክርስቲያኑ ስር አስር የሚንቀሳቀሱ ተቋማት መሆናቸው ተነግረዋል። በማኅበረ ቅዱሳን ኃላፊ አቶ ሰይፎ አለማየሁ ከተነበበው መግለጫ በጥቂቱ እናስደምጣችው። እኛ የተለያዩ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አካላት ተወካዮች ወቅታዊ የቤተ ክርስቲያናችንን ጥቃት አስመልክቶ ሁሉንም የከተማችንን ኦርቶዶክሳዊ ያሳተፈ ሰላማዊ ሰልፍ በመስከረም አራት ቀን 2012 ዓ ም ለማድረግ ዝግጅታችንን ማጠናቀቃችን ይታወቃል። በዚህ ሂደት ላይ መላው ህዝበ ክርስቲያን ያሳያችሁት ድጋፍና ተነሳሽነት በቃላት ከሚገለጸው በላይ ታላቅ ነበር። በዚህ አጋጣሚ እኛ የሰልፉ አስተባባሪዎች መላው ህዝበ ክርስቲያን ላሳየው ቁጭትና ጥልቅ ዝግጅት በልዑል እግዚአብሔር ስም ከልብ የመነጨ ምስጋናችንን እናቀርባለን። የተከበራችሁ ምዕመናንና ምዕመናት፣ ይህ የጠነከረ አንድነታችን ፍሬ መስጠት መጀመሩን እያበሰርን ከመንግስት አካላት ጋር በተደረገው ውይይት በቅድስት ቤተ ክርስቲያናችን ላይ የደረሰውን አጠቃላይ ጥቃትና ዝርዝር የመፍትሄ አቅጣጫ ከሚመለከታቸው አካላት ጋር በጥልቀት ለመወያየት እና ተገቢውን የመፍትሄ አቅጣጫ ለማስቀመጥ ከስምምነት ላይ ተደርሷል። በመሆኑም የሰላማዊ ሰልፉን ዝርዝር ሂደትና ቀጣይ አቅጣጫ ከመንግስት ጋር ከሚደረገው ውይይት በኋላ በቀጣይ አርብ በመስከረም 2 2012 ዓ ም በድጋሚ መግለጫ የምንሰጥበት ሲሆን የቅድስት ቤተ ክርስቲያናችንን ልዕልና ተከብሮ የጠየቅነው ጥያቄ በተገቢው አካል ተገቢውን ተግባራዊ ምላሽ እስኪያገኝ ድረስ አንድነታችንን አጽንተን ከአስተባባሪ ኮሚቴው ብቻ የሚሰጠውን ሕጋዊ መግለጫ በተለመደውና ዓለም በሚመሰክርለት ትዕግስታችን እንድንጠብቅ ጥሪያችንን እናቀርባለን። የሰልፉ ዓላማና ዝርዝር መልእክቶች ምንድን ናቸው ተብሎ ከዲደብሊው ለቀረበ ጥያቄ ከመድረኩ ተከታይን ተብሏል። የሰልፉ አጠቃላይ ዝርዝር አካሄድን አስመልክቶና ዓላማው ምንድን ነው፣ ምንድን ነው የመጨረሻ ግባችሁ፣ የሚቀርበው ለማን ነው የሚለውን ዝርዝር የምናቀርበው ቅድም እንደገለጽ ነው አርብ መስከረም ሁለት በምንሰጠው ጋዜጣዊ መግለጫ ነው የሚሆን። የዛን ጊዜ ዝርዝር ሁኔታውን አጣርተን በደንብ የምንገልጽላችሁ ይሆናል አጥርተን ከሄድንበት በኋላ በነገራችን ላይ እንደ ኦርቶዶክስ እኛ ኦርቶዶክሳውያን ሰላማዊ ሰልፍ የመውጣት ውጭ ላይ ወጥተን የመጮህ ስሜትና ፍላጎት ስላለን አይደለም ሰላማዊ ሰልፍ የጠራ ነው። በተደጋጋሚ ለመንግስት አካላት እናንተም ግማሾቻችሁ በተገኛችሁበት ጋዜጣዊ መግለጫ ሰጥተን ጥሪያችንን ስናስተላልፍ ቆይተናል። ተገቢውን ምላሽ እስካሁን ድረስ አላገኘንም ነበር። አሁን ተገቢውን ምላሽ ማግኘት የጀመር ነው ሰላማዊ ሰልፉን ጥሪ ካስተላለፍን በኋላ የመንግስት አካላት ራሳቸው ከሰላማዊ ሰልፉ በፊት ቁጭ ብለን በእያንዳንዱ ጉዳይ ላይ መፍትሄ አቅጣጫ እንሰጣለን። የምታቀርቡትን ሰላማዊ ሰልፍ ላይ ልታቀርቡ የምትችሉትን ጥያቄ በሙሉ እንመልሳለን። ስለዚህ መጀመሪያ መወያየት ይኖርብናል የሚል ጥያቄ አቅርበውልናል። ያ ጥያቄ ከመቅረቡ በፊት ስለ መስከረም አራቱ ሰላማዊ ሰልፍ ዝርዝር ሂደት ለማቅረብ አሁን አልፈቀድም። ሰላማዊ ሰልፉ ከኦሮሚያ ቤተ ክህነት ምስረታ ጋር ምንም አይነት ግንኙነት እንደሌለውም ኃላፊዎቹ አክለው ተናግሯል። ለዲደብሊው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባም